በኢትዮጵያ በኦሮሚያና በአማራ ክልል እንዲሁም በሌሎች ቦታዎች የተቀሰቀሱት ተቃውሞች አንድ ዓመት እያስቆጠሩ ነው። ዓለም አቀፍ የሰብአዊ መብት ሪፖርቶችና ሌሎች ሪፖርቶች እንደሚያሳዩት ደግሞ በዚህ ጊዜ ውስጥ የበርካታ ሰዎች ህይወት ጠፍቷል፣ በሺዎች የሚቆጠሩም ታስረዋል። እንዲሁም ሀገሪቱ አሁን በአስቸኳይ ጊዜ አዋጅ ስር ትገኛለች። በዚህ ጊዜ ውስጥ በኢትዮጵያ ሰዎች በብዛት አደባባይ ከሚወጡባቸው በዓላት አንዱ የሆነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስር የሚከበረው የከተራና የጥምቀት በዓል ሲከበር የመጀመሪያው ነው። በአዲስ አበባ በባህር ዳርና በጎንደር ያነጋገር ናቸው። ነዋሪዎች እንደሚሉት የበዓሉ ሃይማኖታዊ ስርዓት በተለያዩ ቦታዎች እጅግ በርካታ ህዝብ በተገኘበት በደመቀ ሁኔታ ተከብሮ ማለፉን ነው። ከሃይማኖታዊ ስርዓቱ በተጨማሪም ባህላዊና የጥምቀት ጨዋታዎች በየቦታው መካሄዳቸውን፣ በተጨማሪም በተለምዶ የጥምቀት ተመላሾች የሚባሉት ወጣቶች ደግሞ በየአካባቢው ተደራጅተው ታቦታቱ የሚያልፉባቸውን መንገዶች በማጽዳት ምንጣፍ በማንጠፍ በማንጠፍና አካባቢውን በማሸብረቅ የተለመደውን ስነ ስርዓት ሲያከናውኑ እንደነበር ተናግረዋል። በዚህ በዓል አከባበር ግን ከዚህ ቀደም ባልታየ ሁኔታ ጥብቅ ፍተሻ እንደነበርም ነዋሪዎቹ ተናግረዋል። ስሙ እንዳይጠቀስ የጠየቀ በአዲስ አበባ በጃን ሜዳ የከተራውንም ሆነ የጥምቀት በዓሉን እንዳከበረ የገለጸልን ወጣት የነበረውን ፍተሻ እንዲህ ገልጸዋል። ረጅም ሁለት ሰዓት የፈጀው የጃን ሜዳ አካባቢ ነው ሁለት ጊዜ ፍተሻ ነበር። በጣም በርካታ ህዝብ ነበር እና መጨናነቅ ነበር። ያው ሰው ግን በጸጥታ ራሱ ያው ሴቶች የሚፈትሹ ፖሊሶች፣ ፌደራል ፖሊስ አለ፣ ወንዶቹም አሉ። እነሱ ሙሉ ፍተሻ ያደርጋሉ ማለት ነው። ቦርሳ፣ የሴቶች ቦርሳ የሚሆን ወንዶች ደግሞ ከታች እስከ ጉልበት ድረስ እየተፈተሸ ነው። ስለዚህ ጊዜው በጣም እንትን ነበረ እና ቀድሞ የወረብም ጀምሮ ነበር እኛ በመሀል እየበድል ዝግ ይሰማ ነበር ግን ያ መጨናነቅ ስለነበር ብዙ ጊዜ ቆመን ነበር ከመግባታችን በፊት። በዓሉ በድምቀት ከሚከበርባቸው ቦታዎች አንዱ በሆነው በጎንደር ከተማ ያነጋገርናቸው ወጣቶች በወቅቱ ካለው ሁኔታ አንጻር ምንም አይነት አስተያየት በድምፅ መስጠት እንደማይፈልጉ ገልጸው የከተራውም ሆነ የጥምቀት በዓል ሃይማኖታዊ ስርዓት በድምቀት መከበሩን ተናግረዋል። ነገር ግን ቦታው በከፍተኛ ሁኔታ ጥብቅ ፍተሻና ቁጥጥር ሲደረግበት እንደነበር የጸጥታ አስከባሪ አካላቱም ውስጥ ድረስ ዘልቀው በመግባት ከፍተኛ ፍተሻና ጥበቃ ሲያደርጉ እንደነበር ገልጸውልናል። በባህር ዳር ከተማ ነዋሪ የሆነውና ስሙን እንዲጠቀስ ያልፈለገው ሌላ ነዋሪ ደግሞ የባህር ዳር ከተማ ወጣቶች መንገዱን ሳይቀር አጥበው ለታቦታቱ ማለፊያ ምንጣፍ አንጥፈው በደማቅ ሁኔታ በዓሉን ማክበራቸውን ገልጸው በእያንዳንዱ ሰው ውስጥ ግን ስጋት የሚፈጥር ጥብቅ ጥበቃ ነበር ብለዋል። እንዲህ ባለፈው ዓመት በጣም ጥሩ ነበር። ባህር ዳር ከተራውም፣ ዋናው በዓል ጥሩ ነው የነበረው። በአሁኑ ግን ሰው በጣም ስጋት ነበረው። ሰላማዊ ይሆናል አይሆንም፣ ስጋት ስለነበረው ዛሬ ኢሬቻ ባለ የነበረው ነገር ይከሰታል እያለ አንዳንዱ ሰውም ስጋት ነበረው እና ልጆቹንም እንዲሰድ አልፈለገም። እኛም በተጠንቀቅ ነው እንደምንም ብለን ያው ሃይማኖታችን ስለሚያስገድደን እዛ አቴንድ እንዲያደረግ ነው። እኛም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅርስ ጥበቃ ቤተ መጽሐፍት ወመዘክር መምሪያ ኃላፊ መላከ ሰላም ቀሲስ ሰለሞን ቶልቻ የነበረውን ፍተሻና ጥበቃ በበጎ ተደርጎ ይመለከቱታል። መንግስት የጸጥታ ስጋት አለ ብሎ ለዜጎቹ ደህንነት የወሰደው እርምጃ ነው። በዚህ ማንም ቅር ሲሰኝ አላየሁም ይላሉ። ስለ በዓሉም አከባበር ያስረዳሉ። የጥምቀት በዓል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዘንድሮው በሁለት ሺ ዘጠኝ በከፍተኛ ድምቀት ነው የተከበረው። እንደሚታወቀው የጥምቀት በዓል የአደባባይ በዓል በመሆኑ ለኢትዮጵያውያን ልዩ የማንነት መገለጫ ነው። ጥምቀት በመላው ዓለም እያንዳንዱ ክርስቲያን እያንዳንዱ የክርስትና እምነት ተከታይ በየሀገሩ በተለያየ አይነት ባህል የሃይማኖት ስርዓት ያከብረዋል። ግን ኢትዮጵያውያኖች ለየት ያለ ነው። አንደኛ አለባሳቱ የብሔር ብሔረሰቦች መገለጫቸው፣ የታቦት ይዘን ታቦት ይዞ በአደባባይ ጥምቀትን የሚያከብር የትኛውም የዓለም ክርስቲያን የለም። የኢትዮጵያ ቤተክርስቲያን ግን ጥንተ መሰረቱን ይዛ በትክክል የምታከብር ታሪካዊት ቤተ ክርስቲያን ናት። የጥምቀት በዓል ደግሞ በዘንድሮው ለየት የሚያደርገው በዩኔስኮ ለማስመዝገብ ከፍተኛ ዝግጅት እያደረግን ነው ያለ ነው። ከባህልና ቱሪዝም ሚኒስቴር በቅርስ ጥበቃ ባለስልጣን በኩል ለቤተ ክርስቲያናችን የተሰጠን ማስመዝገቢያ ሰነዶችን እያዘጋጀን ያለ ነው። አራት ቦታዎች ተመርጠዋል። እነዚህም የጥምቀት በዓል አከባበር በጃን ሜዳ፣ የጥምቀት በዓል አከባበር በአክሱም፣ የጥምቀት በጎንደር እና በላሊበላ ምን እንደሚመስሉ ተዘጋጅቶ በቪዲዮ፣ በፎቶግራፍ፣ በጽሁፍ እንዲቀርቡ መመሪያው የተሰጠውን እንደ ተቋም የኢትዮጵያ ቤተ ክርስቲያን ጥምቀትን ከማይዳሰሱ ቅርሶች በዩኔስኮ ለማስመዝገብ ከፍተኛ ዝግጅት አድርገን ዛሬም በጃም ሜዳ በአራቱም ቦታዎች ላይ በአ ሁኔታ እየተከበረ ነው። ይህንን የማስመዝገቢያ ሰነድ እያዘጋጀን ነው ያለ ነው እና ለቅርጽና ጥበቃ ባለስልጣን ልናቀርብ ነው። ይህንን በዩኔስኮ ከማዝመ ከመመዝገቡ አኳያ የዘንድሮ ቀረጻ እንደውም ድሮን ካሜራ ጭምር በድሮን ካሜራ ጭምር በጥሩ ሁኔታ ነው የተቀረጸው እና የፍተሻው ጉዳይ ለኮመን ሴኩሪቲ ነው የጋራ ደህንነት በመሆኑ ይሄንን ሁላችንም ልንደግፈው ይገባል። በጃን ሜዳ በዓሉን ሲከታተል ከነበረው ያነጋገር ነው የአዲስ አበባ ነዋሪ ና በባህር ዳርና የጎንደር ነዋሪዎች በዘንድሮ በዓል እንደሌላው ጊዜ በርካታ ቱሪስቶች ያልታዩበት ነው ብለዋል። ጥቂት ፈረንጆች አሉ። እነሱም ያው ጥግ ጥግ ሆነው ካሜራ ያነሳሉ። ግን እኔ እስከዛሬ ብዙ ዓመታት ፍር ያለው ያው ከልጅነት ጀምሮ ማለት ጃን ሜዳ ብዙ ጊዜ ያሳልፍ ያለው ለብዙ ዓመታት እንዳየውት ብዙ ቱሪስቶች አልተስተዋሉም። እንደሁም መንገድ ላይ አሉ ጥግ ጥግ ከዙ መካከል ነው። አብረው ተሰልፈው ሲሄዱ የነበሩት አንዳንዶቹ ያነሳሉ። ብዙ የለም አሉ ለማለት ይከብዳል። የአዲስ አበባው ነዋሪ ደግሞ የቤተ ክርስቲያኒቱ ፓትርያርክን ጨምሮ ጳጳሳት እንደሌላው ጊዜ ታቦቱን አጅበው በእግራቸው ሲጓዙ አልታዩም። ብለዋል ቀሲስ ሰለሞን ቶልቻ ደግሞ በዚህ አስተያየት አልተስማሙም። ቱሪስቶች እንደ ወትሮ ሁሉ ነበሩ፣ አምባሳደሮችና ዲፕሎማቶችም ተገኝተዋል። ጳጳሳቱን በተመለከተ ደግሞ ከድካምና ከነበረው መጨናነቅ ሊሆን ይችላል ብለዋል። ሁለቱም ወገኖች የተስማሙባቸው ጉዳዮች ሃይማኖታዊ ስርዓቱ በሰላም በደመቀ ሁኔታ መከበሩንና ጥብቅ ፍተሻ እንደነበር ነው።